You're with SBS Radio. Find more great stories in your language at sps.com.au. Waktawi <laughs> gudaj. Dire bank ዘጠኝ ቢሊዮን ብር ለግል ባንኮች ማበደሩን አስታወቀ። ብሔራዊ ባንኩ ዓርብ ጥር ስምንት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በወጣው መመሪያ መሰረት በሀገሪቱ ካሉት አስራ ሰባት የንግድ ባንኮች መካከል አስራ ሁለቱ ብድር መጠየቃቸው ተገልጿል። አንድ ንግድ ባንክ ከሁለት ነጥብ ሰባት ቢሊዮን ብር በላይ የብድር መጠን መውሰድ እንደማይችልም ተገልጿል። በኢትዮጵያ የገንዘብ እጥረት መከሰት ያልተለመደ ሲሆን መንግስት ባለፉት ሁለት ዓመታት ውስጥ ከአስፈላጊው በላይ ገንዘብ በሰዎች እጅ ተከማችቷል፣ የሚል ስጋት ኑሮት በተለያዩ መንገዶችን ገንዘብ ለማሰባሰብ ጥረት ማድረጉ የሚታወስ ነው። ለጥረቱም ይህ እንደ ዋነኛ ምክንያት ተቆጥሯል። ትናንት እሑድ ጥር አስር ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት የከተራ በዓል በመላ ሀገሪቱ ተከብሮ ውሏል። በዚህ በዓል በአዲስ አበባ የሚገኙ አድባራት በቅርበት በሚገኙበት አካባቢ ታቦታቱን ወደ ጃንሜዳ በመውሰድ የከተራን በዓል አክብረውታል። በከተራው በዓል ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ ተገኝተዋል። ከአዲስ አበባ እጅግ በሰፋና በደመቀ መልኩ የከተራ በዓል የተከበረው በጎንደር ነው። በዚህ በዓል ላይ ፕሬዚደንት ሳህለወርቅ ዘውዴ፣ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በክቡር እንግድነት ተገኝተዋል። በርካታ የውጭ ሀገር ቱሪስቶችና የሀገር ውስጥ ምዕመናን በፋሲል ግንጉት የተከበረውን የከተራ በዓል ተከታትለውታል። ከጋሞ የመጡ የጋሞ ሽማግሌዎችም ከአንድ ሺህ ኪሎ ሜትር በላይ አቋርጠው በዚህ በዓል ላይ ተገኝተው ከተራን አድምቀውታል። በዛሬ ዕለት ደግሞ የጥምቀት በዓል በመላ ሀገሪቱ እየተከበረ ይገኛል። የዘንድሮ በዓል በዚህ በአዲስ አበባ በተለያዩ የሀገሪቱ ክፍሎች እጅግ የደመቀ ነው። በዓሉን ካደመቁት ምክንያቶች አንዱ የጥምቀት በዓል በምህጻረ ቃሉ ዩኔስኮ በሚል በሚታወቀው በዓለም አቀፉ የባህል ሳይንስ እና የትምህርት ተቋም ከማይዳሰሱ ቅርሶች መካከል አንዱ እንዲሆን ታህሳስ አንድ ቀን ሁለት ሺህ አስራ ሁለት አመተ ምህረት መመዝገቡን ተከትሎ ነው። በዚህ መሰረት የኢትዮጵያ ጥምቀት ከእምነቱ ተከታዮች እና ከኢትዮጵያ ሕዝብ አልፎ የዓለም ቅርስ ሆኗል ማለት ነው። እንደሚታወቀው ጥምቀት በቅዱስ ላሊበላ ዘመን በኢትዮጵያ እየተመላለሱ በስብከት ወንጌል ያገለግሉ የነበሩት አቡነ ገብረመንፈስ ቅዱስ በተለያዩ የኢትዮጵያ አካባቢዎች እየተዘዋወሩ ባህረ ጥምቀቱን ይባርኩ ነበር። ይህ ስርዓተ በዓል በአቡነ ተክለ ሃይማኖት አሳሳቢነት በአጼ ይኩኖ አምላክ ዘመነ መንግስት በአንድ ሺህ ሁለት መቶ ስልሳዎች ውስጥ እንደተጀመረ ይነገራል። በዚሁ ጊዜ ህዝቡ እያጀባቸው ታቦታት በጥምቀት ባህር እንዲያድሩ ይደረግም ነበር። ከዚያ በኋላ ጥቅምት የአደባባይ በዓል በመሆን መከበር የጀመረው በአስራ አምስተኛው ክፍለ ዘመን በአጼ ዘርዓ ያቆብ ዘመነ መንግስት ሆኖ እስካሁንም በዚያው ስራ ዘልቋል። ከኢትዮጵያ የሃይማኖት በዓላት መካከል ብቸኛው የአደባባይ በዓል እስካሁንም ጥምቀት ነው። ጥምቀት ከሃይማኖት በዓልም ባሻገር ባህላችን ነው። በዚህ በዘንድሮው በዓል ትዕዛዝ እስኪመስል ድረስ ወንዶችም ሴቶችም ነጭ የሀገር ልብስ በመልበስ ለበዓሉ ልዩ ድምቀት ሰጥተውታል። ባለፈው ሐሙስ ጥር ሰባት ቀን የተባበሩት መንግስታት ድርጅት ባወጣው ሪፖርት እንደ አውሮፓ አቆጣጠር በአዲሱ ሀያ ሀያ እና ሀያ ሀያ አንድ ውስጥ የኢትዮጵያ ኢኮኖሚ ሰባት በመቶ እድገት ልታስመዘግብ እንደምትችል አስታወቀ። በድርጅቱ ሪፖርት መሰረት ይህ እድገት ሊመዘገብ የሚችለው የውጭ ኢንቨስተሮች በብዛት ስለገቡና መንግስት በተለያዩ መስኮች ኢንቨስት በማድረጉ መሆኑ ታውቋል። ድርጅቱ ኢትዮጵያ እንደ የውጭ ምንዛሪ እጥረትና ከፍተኛ የውጭ እዳ ጫና ውዙፍ ችግሮች እንዳሉባትም አስቀምጧል። ቢሆንም በልማቱ ዘርፍ የተሰማሩት ወገኖች በሀገሪቱ እንቅስቃሴ ላይ እምነት በማሳደራቸው ይህን ፈተና ሊወጡት ይችላሉ በማለት የተባበሩት መንግስታት ድርጅት ግምቱን ሰንዝረዋል። በአዲሱ የታክስ ህግ መሰረት የተሽከርካሪ ዋጋ እንደሚቀንስና በሌሎች መሰረታዊ ሸቀጦች ላይም የተጨመረ ታክስ አለመኖሩን የገንዘብ ሚኒስቴር አርብ ጥር ስምንት ቀን ሁለት ሺ አስራ ሁለት ዓመተ ምሕረት አስታወቀ። በተሻሻለው የታክስ ህግ መሰረት ከአንድ ሺ ሶስት መቶ ሲሲ በታች ለሆኑ የአዳዲስ መኪናዎች ዋጋ የታክስ መጠን ከሰላሳ አምስት በመቶ ወደ አምስት በመቶ ዝቅ ማለቱ ተነግሯል። ይህ በአጠቃላይ በዚህ ክልል የሚገኙ መኪናዎች ከሁለት መቶ ሺህ እስከ ሁለት መቶ ሀምሳ ሺ ብር በአንድ መኪና ቅናሽ እንደሚያስገኝ ተዘግቧል። ገንዘብ ሚኒስቴር ከዚህ በመነሳት የአዳዲስ መኪናዎቿ ጋር በእጅጉ ይቀንሳል ብለዋል። ገንዘብ ሚኒስቴር በገለጸው መሰረት አዲሱ ታክስ አዲሱ ታክስ መንግስት ገንዘብን ለመሰብሰብ ያቀደው ሳይሆን ለህብረተሰቡ ጠቀሜታ እንዲሆን የወጣ ነው ብለዋል። በትግራይ ክልል የህንጣሎ ወረዳ ነዋሪዎች በአዲሱ አስተዳደር መዋቅር ሲዋና ከምትባለው ወረዳ ጋር እንዲቀላቀሉ መደረጋቸውን በመቃወም ላለፉት አራት ቀናት መንገድ ዘግተው ተቃውሞ ማሰማታቸውን እሁድ ጥር አስር ቀን ሁለት ሺህ አስራ ሁለት ዓመተ ምህረት መንግስታዊ የዜና አገልግሎት አስታወቀ። እንደዚህ ያለ ስፋት ያለው ተቃውሞ በትግራይ ክልል ሲካሄድ ይህ የመጀመሪያው ነው ተብሎ ተነግሮለታል። የዜና አገልግሎቱ እንደዘገበው ከሆነ ነዋሪዎቹ ተቃውሞ ማሰማት የጀመሩት በአቅራቢያችን መተዳደር እንፈልጋለን በማለት ሲሆን የተዘጋው መንገድም ከመቀሌ ከተማ ወደ ሳምራ በሚወስደው ዳንጎሳት በሚባል አካባቢ ነው። ጥያቄያቸውም ወረዳችን ይመለስልን የሚል መሆኑ ተዘግቧል። ህዝቡ ለዚህ ጉዳይ የትግራይ ክልል አስተዳደር መልስ እንዲሰጣቸው ቢጠይቅም የክልሉ መንግስት ምላሽ ለመስጠት ፈቃደኛ አለመሆኑ ተዘግቧል። የዜና አገልግሎቱም ስለ ጉዳዩ ከክልሉ መንግስት መረጃዎችን ለማግኘት ያደረገው ጥረት እንዳልተሳካለት ጨምሮ ገልጸዋል። ባልደራ ስለ እውነተኛ ዴሞክራሲ በሚል በእነ ጋዜጠኛ እስክንድር ነጋ የተመሰረተው የፖለቲካ ፓርቲ ከብሔራዊ ምርጫ ቦርድ ጊዜያዊ የእውቅና ሰርተፍኬት ያገኘ መሆኑን አስታወቀ። ጉባኤውንም በመጪው እሁድ እር አስራ ሰባት ቀን እንደሚያካሄድ ገልጿል አዲስ አበባ የነዋሪዎቿ ናት መመራትም ያለባት በነዋሪዎቿ ነው የሚለው ፓርቲው በአዲስ አበባ ላይ ዝርዝር ፖሊሲና የፖለቲካ ፕሮግራም ማውጣቱ ተነግሯል ፓርቲው ቀኝ ዘመም ማለትም ወግ አጥባቂ መሆኑን የገለጸው ፓርቲ የምርጫ ማኒፌስቶም እንደሚያወጣ አስታውቋል የአውሮፓ ህብረት መጪውን ሀገር አቀፍ ምርጫ በኢትዮጵያ ለመታዘብ ማቀዱን አስታወቀ ህብረቱ በኢትዮጵያ በመጪው ነሐሴ ይካሄዳል ተብሎ የሚጠበቀው ምርጫ እንዲታዘብ ግብዣ የቀረበለት ከመንግስት መሆኑን ህብረቱ አርብ ጥር ስምንት ቀን በሰጠው መግለጫ አስታውቋል። የአውሮፓ ህብረት በሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት የኢትዮጵያን ምርጫ መታዘቡ የሚዘነጋ አይደለም። እንደ ህብረቱ ገለጻ ህብረቱ በቀጣዩ አስራ አምስት ቀናት ውስጥ በመላ ሀገሪቱ በመዘዋወር ለምርጫው ምቹ ሁኔታ ስለመኖሩ ለማወቅ የቅድመ ምርጫ ጥናት ቡድን በመላክ ጥናት እንደሚያካሄድ በዚሁ መግለጫው አስታውቋል። እስካሁን ህብረቱ ጥናቱን በየትኛዎቹ አካባቢዎች እንደሚያካሄድ ባይገልጽም በዚሁ የመስክ ጥናት የሀገሪቱን ለምርጫ ዝግጁነት ይገመግማል ተብሏል። በዚሁ አጋጣሚ የቅድመ ምርጫ ጥናት ቡድኑ ከጋዜጠኞች፣ አክቲቪስቶች የፖለቲካ ፓርቲ አመራሮችና የምርጫ ቦርድ አመራሮችን ጨምሮ ከመንግስት ከፍተኛ ኃላፊዎች ጋር ውይይት እንደሚያደርግም አስታውቋል። የቅድመ ምርጫ አጥኚ ቡድኑ ያገኛቸው መረጃዎች ለህብረቱ አስታውቆ ትንተና ከተደረገበት በኋላ መታዘብ አለመታዘቡን በመጪው የካቲት ወር ያሳውቃል ተብሏል። ቅዳሜ ጥር ዘጠኝ ቀን ሁለት ሺ አስራ ሁለት አመተ ምህረት ለስልሳ አምስት ከፍተኛ የሰራዊት አመራሮች ሹመት መሰጠቱን ተከትሎ በዚህ ሁለት ምሽት ላይ የቀድሞ የሀገሪቱ ፕሬዚደንት ዶክተር ሙላቱ ተሾመ፣ የቀድሞ ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ ፕሬዚደንቷ ሳህለወርቅ ዘውዴ እና ጠቅላይ ሚኒስትር ዶክተር አብይ በተገኙበት ከፍ ያለ ራት ግብዣ በኮንግሬስ አዳራሽ መደረጉን መንግስታዊ የዜና አገልግሎት አስታወቀ። በዚሁ ጊዜ መከላከያ ሚኒስትሩ አቶ ለማ መገርሳ ሰራዊቱ በአሁኑ ጊዜ በአዲስ መልክ ስለመዋቀሩ ሰፋ ያለ ማብራሪያ ሰጥተዋል። በእለቱ ለስድስት ከፍተኛ አመራሮች የሌተና ጄኔራልነት ለአስራ ዘጠኝ ደግሞ የሜጀር ጄኔራልነት እና ለአርባ ኮሎኔሎች የብርጋዴር ጄኔራልነት ማዕረት ተሰጥቷል። የሹመቱን ስነ ስርዓት የተከታተለው መንግስታዊ የዜና አገልግሎት የስልሳ አምስቱን ተሸዋሚዎች የስም ዝርዝር በእለቱ ስላለቀቀው በወቅቱ የየብሔረሰቡን የሹመት ስብጥር ቢያንስ በስም ደረጃ ለመለየት አልተቻለም። አቶ ለማ መገርሳ ከዚህ በፊት በቪኦኤ የኦሮምኛ ፕሮግራም ላይ ስለ ብልጽግና ፓርቲ የተለየ አቋማቸውን ካሰሙ በኋላ ለመገናኛ ብዙሀን ሀሳባቸውን እንዳይገልጹ የተከለከሉ እስኪመስሉ ድረስ ወደ ሜዲያ ሳይቀርቡ ሰንብተው ቅዳሜ ዕለት ባሰሙት ንግግር መንግስት ለሰራዊቱ የሚፈለገውን የደሞዝ የዩኒፎርም፣ የአበልና ሌሎች ጥቅማ ጥቅሞችን ማሟላቱን ገልጸው ሰራዊቱም የሀገሪቱን ሰላምና ዳር ድንበር በብቃት ለማስከበር የተስተካከለ ቁመና ላይ እንዳለ ገልጸዋል። አቶ ለማ በሶሻል ሚዲያ ለመገናኛ ብዙሀን ሀሳባቸውን እንዳይገልጹ ታግደዋል የተባለውን ዜና ሀሰት መሆኑን ተገልጿል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ